እንደምናመሻችሁ የጋቢና ቪ አድማጮች፣ የዛሬ ቅዳሜ የካቲት 28 2012 ዓ ም ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀምረናል። ለምሽቱ በሳምንቱ ከተሰሙት ጥንቅሮቻችን መራርጠን ይዘንላችኋል። ኤደን ገረመው ነኝ፣ ምሽቱን እያስተናገድኳችሁ ቆያለሁ። ከሁሉ አስቀድመን ምርጫችሁ ስላደረጋችሁን እናመሰግናለን። አንድ መቶ 24ኛው የአድዋ ድል በዓል በዚህ ሳምንት መጀመሪያ ላይ በአገር አቀፍ ደረጃ በደማቅ ሁኔታ ተከብሯል። ይህ በዓል ከመድረሱ አስቀድሞ ለሰባተኛ ጊዜ ከአዲስ አበባ ተነስተው አድዋ የደረሱ የጉዞ አድዋ አባላት በ45ኛው ቀናቸው የኢጣሊያ ጦር መሪው ጀኔራል ታቦር ሜዳ ተጋድሎ በተቀበረበት ማርያም ሸዊቶ በምትባል ትንሽ መንደር ሲደርሱ ዘጋቢያችን ሙልጌታ አጽብሃ አግኝቶ አነጋግሯቸዋል። እንደሚከተል ይሰማል። የጉዞው ተሳታፊ ኢሳያስ ማርያም በየመንገዱ ህዝቡ ስላደረገላቸው አቅ አዲስ አበባ ቁጭ ብለን የምናስበው አይነት ኢትዮጵያ አይደለችም። ኢትዮጵያ በጣም ሰፊ ነች። ስለዚህ በዋነኝነት እንግዲህ ሶስት ቋንቋ ተናጋሪዎችን አግኝተናል። መጀመሪያ ከአዲስ አበባ ስንነሳ የኦሮሚያን ክልል አሻግረን ነው አማራ ክልል የገባነው፣ ከዛ በኋላ ትግራይ ክልል ማለት ነው። እና ሶስቱም ላይ ያለው ህዝብ የተለያየ ቋንቋ ይናገር በጥቂቱ የሚለያይ ባህል የሚኖረው እንጂ ተመሳሳይ እሴት፣ ተመሳሳይ የእንግዳ ተቀባይነት ስሜት ያለው በጣም እንግዳ ተቀባይ በጣም ትሁት ቅኖች ብዙ ቦታ ነው እግራችንን የታጠብነው ሰዎች እግራችንን ያጠቡን ውሃ የሰጡን ምግብ ያበሉን እና በጣም የሚንሰፈሰፋ እንጀት ያለው ህዝብ ነው። እና እንደዛ ነበር አቀባበሉ፣ በጣም ደስ የሚያሰኝ ነበር። ትግስት ግርማ የተባለች ሌላ በጉዞው ተሳታፊ የሆነች ወጣት የጉዞው ተሳታፊዎች እንደ የአድዋ ጦርነት ከሁሉም የሀገሪቱ አካባቢዎች የመጡ ናቸው ብላለች። ከሁሉም ቦታ ከአዲስ አበባ ጀምሮ ዚች አድዋ ድረስ እስክንደርስ ድረስ ያለውን የማህበረሰብ ሁኔታ፣ እናቶች አባቶች፣ ፍቅርን፣ ሰላምን አንድ የሚያደርገን የሆነ ነገር እንዳለ ፍጹም መለየት የማንችል ሰዎች መሆናችን እንዳቃርገኛል እጅግ በጣም ደስ በሚል ሁኔታ ቃላቶች ያጥሩኛል እኔ ልነግርህ በማልችልበት ሁኔታ እርቦን ዳቦ አለ ወይ ውሃ አለ ወይ ስንላቸው ምንም ሳይሰስቱ ነው ከመሶባቸው ይዘው ወጥተው የሚሰጡን ያ ደግሞ ልዩ የሚያደርገው ነው ጉዞ ዷ እኛ ስንነሳ ከአዲስ አበባ ስንወጣ ታሪክን ኢትዮጵያዊን የትኛው ጋር የአድዋ ታሪክ ምን ምን እንደሆነ ህዝቡ ምን አይነት እንደሆነ ለማየት ነው የተነሳ ነው። ያንን ስንነሳ ደግሞ በየመንገዱ ሰላም ያግባችሁ ብሎ የሚመርቀን አለ፣ ስጦታም የሚሰጠን አለ። ውሃ ኬትና ኬት ቦታ ርቀው ሮጠው ይዘውልን የሚመጡ አሉ። እኛ ደግሞ መሀላችን ደግሞ ከአምስት ከስድስት ከተለያየ ቦታ የተመጠ ሰው አለ። ከሀረር አለ፣ ከአርባ ምንጭ፣ ከኦሮሚያ ክልል፣ ከትግራይ፣ ከሁሉም አለ። ከሁሉም ማለት ነው። እነዛ ሰዎች እዚህ ጋር መጥተው ምርቃት ሲኖር ብትሰማ ደስ ይልሃ ነበር። ምርቃታቸውን ስትሰማ ሁሉም ያኔ የአድዋ ጦርነት አዋጅ አዋጅ ተብሎ ሲነገር ሁላችሁም ካላችሁበት ተነሱ ነው እንጂ ከሌ ተነሳ፣ ከሌ ተነሳ ተብሎ አልነበረም። በጉዞው የቀኝ አዝማች ማዕረግ እንደተሰጠው የነገረኝ በእምነት ተሾመ በበኩሉም በጉዞው የኢትዮጵያን ሕዝብና የመልክዓ ምድር አቀማመጥ እንዲያውቅ እንዳገዘው ገልጿል። አያውቅህም። አይታዋት አታቅም፣ አግኝታዋት አታቅም። ግን ሲያይህ የሚለ ከየት መጣችሁ ሳይሆን እንኳን እንደመጣችሁ ነው። አንዳንድ ጊዜ በቋንቋ አትግባባም። ብቻ በቃ እጅን ታወዛውዛ አለ። እነሱ ጋር ፈገግታ ታያለ። ሰላም ሰላም ነው። በቃ ለቀ ሰላም ምትለው ቃል ታጓባሃለች። እጅን ታወዛ ሰላም ትላለህ። እሱ በጣም ደስ ይላል። ከዛ በኋላ የሚያገኝ ሰው ያለውን ነገር ነው ደፍቶ የሚሰጥ ወተት፣ ውሃ፣ ጣላ። በዋናነት በየመንገዱ የሚቀርበ ውሃ አይሰጥም። ማይነብሪ አካባቢ ስንደርስ ከታሪኩ ከአሁን ብቻ ሳይሆን ከበፊትም ማይኖብሬ የተባለበት የአካባቢው ስያሜ ራሱ የመጣው አንድ ጊዜ አንዱ ሰው የመጣና ውሃ ይጠይቃል በመንገዱ ውሃ ይጠይቅ እርጎ ይሰጡሳል። ውሃ ይጠይቅ እርጎ ይሰጡሳል። እርጎ ይጠይቅ ውሃ ይሰጡሳል። ከዛ ውሃ ነውር ነው እንዴ ብሎ ይጠይቃል። ከዛ በኋላ በዛ ስያሜ ቀርቷል። ይህንን ዝም ብለህ ስታየው ከበፊትም ጀምሮ የመጣ የኢትዮጵያዊነታችን ምሳሌ ነው። የጉዞ አድዋ ተሳታፊዎች ለእረፍት በሚቀመጡበት ጊዜ የአድዋ ጦርነት ታሪክና የኢትዮጵያ ታሪክ ያነባሉ፣ ይማማራሉ። እንዲሁም መዝሙሮችና ፉከራዎችም ያሰማሉ። ከኛ መስሎ የሚያንቀላፋ in the sun, i are going to a fire to a very natural what you በማርያም ቸዊቶ የታቦር ሜዳ መቃብር ሆና ትዕግስት ስትናገር ለአሁኑ ወጣት የአድዋ ድል ትምህርት አለው ትላለች። የቦታ ጀግንነትን እንዲሰማ የሚያደርገው ኩራትን ነው። ምክንያቱም ያሸነፍ የተገደለው እዚህ ጋር ነው። መቃብሩንም አይተናል። ታቦር ሜዳ እሱ የተገደለበት የተቀበረበት ቦታ ነው። ስለዚህ እኔ በራሴ በሁላችን ደግሞ ሳደርገው ኩራት የተሰማን ቦታ፣ ያሸነፍንበት ቦታ እዚች ጋር ነው። ስለዚህ አንድ የሚያደርገን ነገር እንዳለ በዚህ በጉዞ አዷ ማወቅ ይቻላል። ሰላም አለ። የእውነት ማለት ነው እንደሚወራው አይደለም። ወቅታዊ ሀገራዊ ጉዳይ በማህበራዊ ሚዲያዎች የሚንጸባረቀውና ህዝቡ በተግባር የሚያሳየው ባህርይ የተለያዩ ናቸው የሚል እምነት እንዳለው ደግሞ ኢሳይያስ ይናገራል። ህዝቡ በጣም ሰላም ወዳድ፣ ሰላም ፈላጊ አንድነቱን በጣም ማጠናክሮ መቀጠል የሚፈልግ ህዝብ ነው ያለው እና በአቀባበሉም ከኛም ጋር በነበረው ኢንተራክሽንና በነገሩን ነገር ያወቅ ነው እሱን ነው። ስለዚህ ችግሩ ያለውና አሁን የምናየው ጥንቅጥ ያለው በጥቂት ሰዎችና በላይ ካሉት እንግዲህ የፖለቲከኞቹን ጉዳይ ሊሆን ይችላል። በእርግጥ እነዚህ ስንል የሁሉንም ፖለቲከኛ ማጠልሸት አይገባም፣ ግን አሉ በቃ ሰዎች እንጀራ ብለው በእንደዚህ አይነት ነገር የሚሰሩ ማለት ህዝብ በማበጣበጥና ችግሩ ያለው ህዝቡ ጋር አይደለም የሚለውን እኔም በአሰርጣት መፈረም እችላለሁ። ያንን ስለሆነ ያየ ነው ማለት ማለት ነው። ለኢትዮጵያ ወጣት ማስተላልፈው በቃ አገናዛቢ እንሆን የእድሜያችን ስሜት አለ። አዎ ግን ሁልጊዜ ወጣት ሆነን አንቀርም። አንድ ቀን የምናገናዝብበት ጊዜ ይመጣል። ምንበስልበት ማለት ነው። ያኔ ላይ ሆነን የምንቆጭበትን ነገር ባናደርግ መልካም ነው። ልክ አሁን እኛ ያለነው አድዋ ላይ ነው። የጦርነቱ ቦታ ላይ ነው። ማርያም ሸዊቶ ላይ ነው ያለነው። ዳቦር ሜዳ መቃብሩ እዚህ ጋር ነው ጎናችን ያለው ና የኢትዮጵያን አንድነት ለማስጠበቅ ነው ይህ ሁሉ ዋጋ የተከፈለው። እዛ አልፍ ብለን አሁን የፊት አውራሪ ገበየውን መታሰቢያ አይተናል። ያሉላን አይተናል፣ የራስ አሉላን እዚህ እንደ አባገሪማ የሚባል አካባቢ ና እነዚህ ሁሉ አባቶቻችን ዋጋ የከፈሉት ለዚህ ችን ሀገር አንድ አድርገው ሊያስጠብቁልን ነው። ስለዚህ ይሄን ሀገር ተረክበናል እኛ የማስቀጠል ኃላፊነት አለብን። የጉዞ አድዋ አባላት ለሰባተኛ ጊዜ ነው ወደ አድዋ በእግር የተጓዙት። የዚህ ዙር አባላት በቀጣይ በሰብአዊ ተግባራት ለመሰማራት እቅድ እንዳላቸው በእምነት ይናገራል። ከጉዞ በኋላ አይቆምም። ቀጣይነት ያለው የሰብአዊነት የሰብአዊ ጥምረት የሚባል በዚሁ ከጉዞ አድዋ ጋር ተያይዞ የተገናኘ በጉዞ አድዋ የተዘጋጀ የሰብአዊ ጥምረት የሚባል ማህበር አለ። እዛ ላይ ሰብአዊ እርዳታዎችን በሰፊው እንሰጣለን። ስለዚህ ይሄኛ ግሩፕ ሲመለስ ሰብአዊ እርዳታ ና ኢትዮጵያዊነትን በሰፊው ይሰብካል ማለት ነው። መቶ ሀያ አራተኛው የአድዋ ድል በዓል በዛሬው ዕለት በአድዋ ከተማ የከተማዋ ነዋሪዎች ና ከፍተኛ የመንግስት ስራ ኃላፊዎች በተገኙበት ተከብሮ ውሏል። ለአሜሪካ ድምጽ ሙልጌታ ጽበሀ አድዋ። አድማጮች ይህን ዘገባ በምስል ለመከታተል በድረ ገጻችን እንዲሁም ደግሞ በፌስቡክ ገጻችን ቪኦኤ አማሃሪክ ብላችሁ መጎብኘት ትችላላችሁ። ተከታዩ ዘገባችን ደግሞ ወደ ፊልም ኢንዱስትሪውን የሚወስደን የሲኒማ ቤቶች አስተዳደር ድርጅት የፊልም ኢንዱስትሪውን ለመደገፍ በሚል መነሻ ሀሳብ በግል ድርጅቶች ስር የሚዘጋጁ ፊልሞችን በመግዛት አዲስ አበባ በሚገኙ ሶስት ፊልም ቤቶች ውስጥ ማሳየት ጀምሯል። ጽዮን ግርማ የሲኒማ ቤቶች አስተዳደር የንግድ ስራ አስኪያጅ የሆኑትን አቶ ኤልያስ መንግስቱንና የፊልም ባለሙያ አነጋግራ ተከታዩን አሰናድታለች። የሲኒማ ቤቶች አስተዳደር ድርጅት የንግድ ስራ አስኪያጁ አቶ ኤልያስ መንግስቱ የፊልም ስራውን ለመደገፍ ለማሳደግና የተሻለ ለማድረግ ማሰብን ወደ አስተዳደር ድርጅቱ ኃላፊነት በቅርብ የተሾሙ ሰዎች ቅድሚያ ሰጥተው ያጠኑት ተግባር እንደነበር ይናገራሉ። ሀሴ አስራ ሶስት ጀምሮ ነው ወደዚህ ተቋም የመጣሁት። እኔ ወደዚህ ተቋም ከመጣሁ በኋላ እንግዲህ ሲኒማ ቤት ምንድን ነው የሚለው ወደ ማጥናት የገባ ነው። ስንገባ ግን በአዋጅ የተደገፈ በጣም በርካታ ስራዎችን ፊልሙን፣ ኢንዱስትሪውን ከፍ የሚያደርስ የሚደግፍ በጣም በርካታ ተለክተው ተሰፍሮ የተሰጡ ስራዎች ነበሩን። እነዚህ ስራዎችን ካየን በኋላ መቀየር አለብን ወደሚል ስሜት ውስጥ ገባን። ለመቀየር የፕሮዲሰሮች ፕሮብለም ምንድን ነው? የሲኒማ ቤቱ ፕሮብለም ምንድን ነው የኦዲያንስስ ወደዚህ ቀድሞ ወደነበረበት ቤት ያልተመለሰበት የማይመጣበት ምክንያት ምንድን ነው ብለን ለማጥናት ሞከርን። በሙያ ውስጥ የሚገኙ አጠቃላይ ባለሙያዎች ያሉባቸውን ችግሮች ካጠኑ በኋላ ድርጅቱ በአዋጅ ከተሰጠው ስልጣን ውስጥ ምን በማከናወን የተሻለ ነገር መስራት ይችላል የሚለውን መፈተሽ ገባን፣ ይላሉ አቶ ኤልያስ። የመጀመሪያው እርምጃ በአዋጅ የተሰጡ ጉዳዮች ተግባራዊ ማድረግ ነው። ሁለተኛው ደግሞ ከእነዚህ በፊልም ግዢ ጋር በተያዘ ይፈቅድልናል እንችላለን እንሳንችልም የሚለያየ ነው። ከውጭ ፊልም አስመጣት እንድንችል አዋጅ የሚፈቅድልን ከሆነ ዝም ደግሞ መግዛት እንችላለን ብለን እንደ ማኔጅመንት ቁጭ ብለን ተነጋገርን፣ ወሰንን። ከዛ በኋላ መግዛት ጀመርን። ስንገዛ ፕሮዲሰሮች እጅግ በጣም ያሳዝናሉ። አብዛኛው ፕሮዲሰር የፊልሙ ፍቅር ስላለው የኢንተርቴንመንቱ በተለየ መንገድ ስለሚመለከቱ ስለሚያዩት ዩኒቨርስ ያደርጋሉ። ግን ሰፖርት የሚያደርጋቸው ደግሞ በመንግስት በኩል የተሻለ አሰራር የለም። ስለዚህ እኛ ለምን ይሄን አንፈጥርም አለን።

የሲኔማ ቤት አስተዳደር ድርጅቱ እነዚህን ፊልሞች ቢገዛቸውም የግዢ ውል ግን የተወሰነ የጊዜ ገደብ የተቀመጠለት የኮንትራት ያህል ውል ነው። እነዚህ ፊልሞችን ገዛ እኛ ጋር ብቻም ሳይሆን መታየት የሚጠበቅባቸው ሌላም በግል ሲኒማ በራሳቸው ማሳየት ይችላሉ። በመንግስት ሲኒማ ቤቶች ግን ለሶስት ወር ወይም ለአራት ወር እኛ እናሳያቸዋለን ብለን እግዛት ጀመርን ማለት ነው። ውጤቱን ደግሞ ጥሩ ነው። እነሱም ተደስተዋል። ብዙዎች ግዙም እያሉ መምጣት ጀምረዋል። እኛም ደግሞ አልከሰርንም። ለማትረፍም አይደለም እንሰራው ፕሮዲሰሮች እንዳይተኝ እንዳይወድቁብን ነው። እነሱም ሰፖርት ማድረግም ስለምንፈልግ ነው። የፊልም ባለሙያው ሰሞኑን ይስማው፣ በተለይ ድርጅቱ ከፊልሞቹ የሚያገኘውን ገቢ መልሶ ሲኒማ ቤቶቹን የሚያሳድግበት ከሆነ ድርጊቱ በጎ መልክ አለው ይላል። ፊልም ሰሪ የሠራው ፊልም በሲኒማ ቤት ነው የሚታየው። ብዙ ጊዜ የሚታየው በግል ሲኒማ ቤቶች ነው። አሁን አሁን የመንግስት ሲኒማ ቤቶች ሶስቱም አምባሳደር ኢትዮጵያ ሲኒማና ሲኒማ ኢምፓየር ሶስቱ ሲኒማ ቤቶች ነው የሚታየው። እና ብዙ አይደለም የመንግስት ሲኒማ ቤቶች ያለው። ተመልካችን ኳሊቲ ጉዳይ ያለ የስክሪን አለመታደር ሰው ብዙ አደለም ተመልካች ወደ መንግስት ሲኒማ ቤት የሚሄደው። ስለዚህ በጥሩ ዋጋ ከተገዛ ራሱ ገዝቶ ባህል ቢሮው ገዝቶ ፊልሞቹ እንዲያሳዩለት ለፊልም ሰሩ አንደኛ አይንገላታም ሄዶ እዛ ወንበር ተቆጣጥሮ ትኬት ተቆጣጥሮ ምናምን እሱ በሙሉ ያቀልለታል። ስለዚህ ሄዶ ፊልሙን ይሸጥና ገንዘቡን ይዞ ይወጣል። ከሱ ባገኙት ገንዘብ እንደገና መልሰው ኢንቨስት ካደረጉበት ከሚያተርፉት ገንዘብ ማለት ነው የመንግስት ድርጅቶቹ እኛ ሲኒማ ቤቶችን ማሻሻል ይችላሉ። እንግዲህ የተሻለ ዲል አግኝተው ቢሆን ነው ይህንን ያደረጉት ጊዜ ለማስበው ከዚህ በፊት በሼር ነበር የሚሰራው የሆነ ያስተዋሉ አንዳንዴ ደግሞ ሲኒማ ቤቱን በመከራየት ነበር የሚሰራው ይህን ያክል ክሰሉ ይላሉ ያን ያክል ተከስሎ በሲኒማ ቤቱ፣ ከዛ ያገኘሽን ታገኛለሽ፣ ከከሰርሽን ተከስበያለሽ። ግን አሁን እየሰማሁት ያለት ነገር ብዙ አይደለም የሚከፍሉት ገንዘብ ግን ጥሩ ጅምር ነው ማለት ወደ ቀስ እያለ ሲኒማው እያደገ ሲሄድ ወይም ተመልካቹ ቁጥር እየጨመረ ሲመጣ የተሻለ ገንዘብ እየከፈሉ ይመጣል የሚል እምነት አለኝ ስለዚህ መልካም አቶ ኤልያስ ሲኒማ ቤቶቹን ከማሳደግ አኳያ በመስሪያ ቤታቸው ብዙ እቅድ እንደተያዘ ተናግረዋል አዲስ አበባ ውስጥ ሰንጋተራ አካባቢም እየተገነባ ስላለው ሲኒማ ቤት ነግረውናል አዲስ ሲኒማ ቤት እኛ እየገነባ ነው በከተማ አስተዳደሩ የተገነባ መትከያ ላይ ፕላስ ኤት ነው። ቤችመንቱ ወደ ውስጥ አራት አለ። በጣም ትልቅ ነው። በጣም ብዙ ነገሮች የሚያዘ ነው። ወደ ሶስት ሲኒማ ቤቶች ያሉት ሻይ ቡና የሚባልባቸው ሬስቶራንቶች ይኖሩታል፣ ኦፊሶች ይኖሩታል። አቶ ኤልያስ የዚህ ግንባታ ማጠናቀቂያ ጊዜ ገደብ እንዳለፈው ገልጸው ምክንያቱ ደግሞ የዲዛይን ማስተካከያ በመደረጉ እንደሆነ ጠቁመዋል። በአጠቃላይ የሲኒማ ቤቶቹ አስተዳደር ድርጅት የፊልሙን ኢንዱስትሪ ለማሳደግ ተግቶ እየሰራ መሆኑንም ጨምረው ገልጸዋል። ከዚህ በመቀጠል ደግሞ ኮሮና ቫይረስ ዓለም አቀፍ ወረርሽኝ ሆኖ እየተዛመተ ይገኛል። ወጣቶች ራሳችሁና ቤተሰባችሁን ከኮሮና ቫይረስ ለመጠበቅ ምን ታደርጋላችሁ? ዜና እያሌው አለሙ ከአዲስ አበባ እንዲህ እንዳ እንጠነቀቃለሁ። መጀመሪያ ግን ከንጽህና ጉድለት ይመስለኛል ነ ይህ እንደዛ ነው የምረዳው ነው በትንሹ እና ንጽህና ራሴን መጠበቅ እንዳለብኝ እና ደግሞ የተመጣጠኑ ምግቦችን መብላት እንዳለብኝ ምናምን የምረዳው ነው የምጠነቀቀው። ለምሳሌ ጉንፋን ምናምን የሚይዘኝ ከሆነ ሐኪም ቤት ሄጄ ቼክ አደርጋለሁ። ሌላም የሚያመኝ ከሆን ሌላም የሚያመኝ ከሆነ ሐኪም ቤት ነው እንግዲህ ቼክ አደርጋለሁ። መልካሙ ከበደ ሳውሳና ነው። ፋርማ ተማሪ ነኝ። መጀመሪያ ምንድን ነው ማድረግ አለብን? ወደ ሕክምና ከመግባታችን በፊት ያው መጀመሪያ ማስክ ማድረግ አለብን። መጀመሪያ ራሳችን ለሌላው ምንት ላለ ማድረግ ወደ እኛ ምንት እንዳይልብን ማስክ ማድረግ አለብን። ከዛ በኋላ እና ያለው ነገር ነው እንድንቻል ከሆነ ቫክሲኔሽን መውሰድ ነው ያለብን። አሁን ምልክቶች አሁን ሳል ምናምን እነዚያ የሚባል ቮሚቲንግ እንደዚህ ነገር ይኖራል ነው የሚባለው። ሳል ይኖራል፣ ቮሚቲንግ እና ዳይሪያ ምናምን ያስከትላል ነው የሚባለው። አንዳንድ ምሽትካ ነገሮች ታይል ፊት ላይ አሁን ኮሮና እንትን መጀመሪያ ሳል ይኖራል ያው

እሺ ስሜ ዮናታን አንደሴ ይባላል። ማረው በጎንደር ዩኒቨርሲቲ ነው የሶስተኛ ዓመት የሜዲካል ላቦራቶሪ ተማሪ ነው። እስከምናውቀው ድረስ ኮሮና ቫይረስ ከባድ ተላላፊ በሽታ ነው። እንግዲህ እዚህ ባለንበት ቦታ ምን ያክል እየተዘጋጅበት እንደሆነ ባላውቅም፣ በጊዳችን ግን እንዲ የተለያዩ ትምህርቶችን ለመስጠት አሁን አስበናል። እናው ነገር ኮሮና ቫይረስ ከሌሎች ተመሳሳይ ከሆኑ ከነ ጉንፋን ከነ ኢንፍሉዌንዛ አይነት በሽታዎች እንዴት መለየት እንደምንችል የተወሰኑ ሀሳቦችን ለማንሳት እየሞከርን ያለ ነው። አዎ አንደኛ ነገር በተቻለን አቅም እጆቻችንን በየጊዜው መታጠብ ብንችል ከዛም ባለፈ ደግሞ አፍንጫና አፋችንን ወይም ሙሉ ፊታችንን በቆሸሸ እጃችን በአብዛኛው ጊዜ አለመነካካት ከዛም ባለፈ ደግሞ ምናልባት ምልክቶች ከሚያሳዩ ሰዎች በተቻለን አቅም መቆጠብና መራቅ ግዴታ ያስፈልጋል። ምክንያቱም ምን እንደሆነ ስለማይታወቅ ሌሎች ነገሮችን ሌሎች ኮምፕሊኬሽንሶች ሊኖር ስለሚችሉ እነዛን ነገሮች ለማስቀረትም እነዚህን ጥንቃቄዎች ብንወስድ የተሻለ ነው። ኮሮና ቫይረስን ኮቪድ-19 ማቆም ይቻላል። ስለ ኮሮና ቫይረስ ከልጆች ጋር ይነጋገሩ። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። ራስዎን ቢሆኑ ሲያስነጥሱ ወይም ሲያስልዎ አፍንጫዎንና አፍዎን በክንዶ መታጠፊያ ይሸፍኑ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። ተከታዩ ፕሮግራማችን ደግሞ ጋቢና ንግድ ነው። ኢትዮጵያ ውስጥ የቡናዎች ጥራት ውድድር ተካሂዶ ነበር። ሀብታሙ ስዩም በተከታይ ዘገባው ያስዳስሰናል። የማለዳ ንቃት እናገኝ ዘንድ ፉት የምንለው ቡና ጣሙና ጥራቱ እንደበቀለበት ምድርና እንደመጣበት ቦታ ይለያያል። ቡናውን አጣጥመው አንዱን ከአንዱ አነጻጽረው ብዙሃን ይሄኛው ግሩም ቡና ነው ያሉት አይነት ዋጋውም ወደድ ይላል፣ የገበያ ላይ ተፈላጊነቱም ይጨምራል። ለዚህ ክብር ለመብቃት የፈለጉ በሺዎች የሚቆጠሩ የኢትዮጵያ ቡና አምራቾች ከሰሞኑ በተካሄደው የላቀ ቡና ጣዕም ውድድር ወይንም ካፕ ኦፍ ኤክሰለንስ ውድድር ላይ ተሳትፈዋል። የውድድሩን ይዘትና ፋይዳ ለማወቅ ከቅድስት ሙሉጌታ ጋር አጭር ቆይታ አድርጋለሁ። ቅድስት ውድድሩን በገንዘብ ለቀጣይ ሁለት ዓመታት የሚደግፈው በምህጻሩ ፊንትራክ የሚባለው የዩናይትድ ስቴትስ የተራድኦ ድርጅት ወይም ዩኤስኤድ መርሃ ግብር የውድድሩ የኢትዮጵያ አስተባባሪ ናት። ከውድድሩ ምንነት እንጀምር። ካፔት ኤክሰለንስ በዓለም የታወቀ የቡና የቅምሻ ውድድር ነው። በአብዛኛው የቡና አምራች ሀገሮች በየአመቱ ያካሂዱታል። ሀያ አመቱ ነው ከተጀመረ። አሊያንስ ፎር ኮፊ ኤክሰለንስ የሚባል መንግስታዊ ያልሆነ ድርጅት ነው የሚያደርገው። በሌላ ስሙ ካፌት ኤክሰለንስ ኦሎምፒክስ ኦፍ ኮፊ ነው ይባላል። በየአመቱ በየሀገሩ በሚካሄድበት ሀገር ልዩ ጣዕም ያላቸው ቡናዎች የሚመርጥና በጨረታ የሚሸጥ ውድድር ነው። ውድድሩ በምን መልኩ ነው የሚከናወነው? ቡናውን ቀምሰው ወይ ጥሩ ነው ወይንም ደግሞ ይቀረዋል የሚለውን ፍርድ የሚሰጡት ዳኞች ከየት የመጡ ናቸው? ውድድሩ ሶስት ደረጃዎች አሉ የመጀመሪያ ደረጃ እኛ የቅድመ መመዘኛ እንለዋለን ፕሪ ሰሌክሽን ስቴጅ ይሉታል እነሱ እሱ ላይ የምናደርገው የተሰበሰበውን ቡና መጀመሪያ ለዚህ ውድድር ብቁ ነው ወይ ያሟላል ወይ የተቀመጡትን መስፈርቶች ብለን የምናይበት ነው አሁን ባለፈው ሳምንት ለኢትዮጵያ እሱን ጨርሰናል መቶ ሀያ አሸናፊ ቡናዎችን አውጥተናል የሚቀጥለው ስቴጅ ናሽናል ስቴጅ ይሉታል ነርሱ። የአገራዊ መድረስ ውድድር ነው። እሱ መቶ አምሳ አሸናፊዎች ነው የምንቀምስበት ነው። እነዚህ ሁለቱም ከሀገር ውስጥ በተሰበሰቡ ቀማሶች ነው የሚካሄደው። የመጨረሻው ደረጃ ኢንተርናሽናል ስቴጅ የሚለዋለን። እሱ ከዓለም አቀፍ በመጡ ቀማሶች የሚቀመስ ነው። ከዓለም አቀፍ የሚመጡት ቀማሾች ገዛዎች ናቸው። ትልልቅ የባለ ልዩ ገበያ ቀማሾች ናቸው። እንደሰማነው ዘንድሮ ላይ ለውድድር የገቡት ናሙናዎች እጅግ በጣም ብዙ ናቸው። ከዚህ ቀደም ከቀረቡት ሁሉ እጅግ የላቁ ከመሆናቸው የተነሳ ክብረ ወሰን ሁሉ እንደሰበሩ ሰምተናል። በአጠቃላይ ምን ያክል ናሙናዎች ገቡ? ከየት ከየት የኢትዮጵያ ክፍልስ ነው ወደ እናንተ የተላኩት? እንግዲህ እውነት ነው። በጣም ብዙ ሳምፕሎች ነው የተቀበልነው። ኢትዮጵያ እንግዲህ ከስፋት ማንቃት ትልቅ አገር ከቡና አቅም አንጻር ብዙ ቡና አለኛ ሀገር እና እነሱ እስከ ዛሬ ከሰበሰቡት አንድ ሺህ አራት መቶ ስልሳ ሁለት ሳምፕል ሰብስበናል። ይሄም ትልቅ ብለው ዘጋጅ ከያዙት በአራት መቶ በንጠና ሳምፕል የሰበሰብ ነው ጅማ ላይ፣ አዋሳ ላይ እና ድሬዳዋ ነው ግን ለኛ ሴንትራል እንዲሆን ነው እንጂ ከዛ ና ከጅማ ና ከአካባቢው ከጀዳዋ ና ከአካባቢ ና ከዋሳ ና ከአካባቢ ሰብስበናል። እንዲሁም በተጨማሪ አዲስ አበባ ላይ፣ ከባህር ዳር፣ ከቤኒሻንጉል በአጠቃላይ ከሀገሪቱ ትልልቅ ቡና አካባቢዎች ከሚባሉት ቡና ሰብስበናል። የላቀ የቡና ጣዕም ያላቸውን ማወዳደሩ ና ይህኛው የተሻለ ነው ብሎ ማስቀመጡ ለቡናው ኢንዱስትሪ ምን እርባን አለው? ምን ጥቅም አለው? የመጀመሪያው ጠቀሜታ ካፕ ኦፍ ኤክሰለንስ እንግዲህ ሌሎች አገሮች የምነግራዝልን ለረጅም ዓመት የዛሬ ሀያ ዓመት ነው የጀመሩትና እነሱ የሰሩትን ጥናት ስንመለከት ካፕሮፌክሽነት የመጀመሪያ ጥቅሙ ይሄ ባለልዩ ጣዕም ገበያ የምንለውን ገዢዎች ያገናኝናል። ትልልቅ ገዢዎች እናገኝበታለን። ሁለተኛው ቡናችን ትልልቅ በተባሉት ገዢዎች የመቀመስ እንደገና ትልልቅ የገበያ መዳረሻዎች እናገኛለን። ይሄ ለባለልዩ ጣዕም ገበያ ከዚህ ሁሉ በተጨማሪ ደግሞ ባለሙያዎቻችን አሁን ለዚህ ለኢትዮጵያ ካፓት ኤክስለንት ብዙ አይነት ስልጠና ለምሳሌ ለሮስተርስ፣ ለቡና ቆዮዎች እንደዚሁም ካፐሮች፣ እንደገና ሰፖርት ስታፍ የምንላቸው ብዙ ቴክኒካል ስልጠናዎች ሰጥተናል እና ለባለሙያዎቹም ብዙ ተማሮች ብዙ ስልጠና እናገኝበታለን። እዚህ በተጨማሪ ግን የተሻለ ዋጋ ካፕቴክስለን ትልቁ ወይም ቡናውን ልዩ የተባለውን ቡና ይጨሻለ የሚያሸንፉትን ሰላሳ ቡናዎች ዋጋ ላለፉት አመታት እንኳን ስናይ የዓለምን የቡና ሪከርድ ይሰብራልና የተሻለ ዋናችንን የሚሸጥበት አዳዲስ መዳረሻዎች ከዚህ በፊት ሸጠን የማናቅበት ቦታዎች ቡናችንን የሚሸጥበት ትልቅ ድምፅ ይዞ ይመጣል። በዚህ አመት ውድድር ያሸነፈው ቡና የት ሆነ? እኔ የምወዳቸው ቡናዎች ድንገት ካለ በዛው ለማወቅ ያክል ነው። የትኛው አሸነፈ? አሁን ገና ባለፈው ሳምንት የጨበር ነው። ፕሪ ሴሌክሽን ስቴጅ ነው። እሱን መቶ አምሳ ልዩ ቡናዎች የምናወጣበት ነው። እንግዲህ ከአንድ ሺ አራት መቶ ስልሳ ሁለት መቶ አምሳ በስት የተባሉትን ቡናዎች አግኝተናል። እንግዲህ ጫማሾቹ ሪፖርት እንደሚያደርጉት በጣም ልዩ ቡናዎች አግኝተናል። እሱን ከነገ ጀምሮ በየጋዜጣው እናወጣለን። ከዛ ቀጥሎ ደግሞ ቅድም እንዳልኩ በናሽናል ስቴጅ አርባዎቹን እናውቃለን። ከዛ በኋላን ደግሞ ቶፕ ቴን የሚባሉት እንግዲህ ይገኛሉ ብለን እናስባለን። እኛ ትልቁ ዓላማችን ኢትዮጵያ በጣም ብዙ አቅም አላት በቡና ብዙ ያልታወቁ ቦታዎች አሉ። በቡና የታወቁት የሚሸጡት ብዙ ታውቀዋለሁ ሬዲ፣ ግን የማይታወቁ ብዙ ልዩ ቡናዎች አሉ፣ እና እነሱ በዚህ ኮምፒቲሽን ይወጣሉ ብለን ነው የምንጠብቀው። ቅድስት ሙሉጌታን በአድማጮች ስም አመሰግናለሁ። ለአሜሪካ ድምፅ ሀብታሙ ስዩም ነኝ ዋሽንግተን ዲሲ። ወጣት የስራ ፈጠራና የከተማ ግብርና ባለሙያ ናት። ሃይድሮፎኒክ የተሰኘ ካለምንም አይነት አፈር አትክልቶችና ለከብቶች መኖ ማዘጋጀት የሚያስችለውን የግብርና ዘዴ በማስተዋወቅ እየሰራች ትገኛለች። ሰላም ወንድም ትባላለች። እንዴት እንዲወዳለው ስራ እንደገባች እንዴት አስረደናለች። ቤት አራት ነው የነበርኩት እና በጣም ተደብረኝ ብዙ መጽሐፍቶች፣ ዩቱብ ላይ ምናምን አነብ ነበረ። ከዛ የሆነ መጽሐፍ አገኘሁኝ ኬንያዊ የጻፈው ቱ ሀንድርድ አይዲያስ አግሪካልቸር ላይ በስሞል ቢዝነስ መስራት የሚችሉ ሆና ዚዬ ሰአት ማሳለፊያ ነገር ነው እያነበብኩት ያለ። በውሃ ብቻ ካለ አፈር ተክሎች ማብቀል እንዲሁም ደግሞ ለእንስሳት ምኑ ማብቀል እንደሚቻል አነበብኩና በጣም ነው ሰፕራይዝ ደሆንኩት። ከድሮም ጀምሮ ባገኘሁት አጋጣሚ ነገሮችን ወደ ስራ መቀየርና መስራት ፈልግ ነበር። ተቀጠሮ መስራት አልፈልግም። አንድ ነገር ብቻ ደግሞ መስራት አልፈልግም ና ሁልጊዜ ሰፋ ያለ ነገር አስብ ነበረ። ከዛ ጓጓሁ ለማወቅ ምን አይነት እንደሆነ ሃይድሮፖኒክ በደንብ ዛን በጉግል ላይ ዩቱብ ላይ ቪዲዮዎች ማየት ሞከርኩኝ። ከዛ ቤት ላይ ሞከርኩት በትንሹ። ግን ስራ ይሆናል የሚል ምንም አይነት አይዲያ አልነበረኝም። የሆነ ቀን ቁጭ ብዬ ቲቪ ማስታወቂያ አየሆን ስለ ብሉሙን የሚባል እና በአግሪካልቸር ቴክኖሎጂ ላይ አይዲያ ላላቸው ወጣቶች ኢንኩቤሽን የሚባል አላቸው ና እሱ ማስታወቂያ ሰማሁ። ምን ማድረግ እችላለሁ ስል ነው ያስታወስኩት። ይሄ የሆነ ምንድነው ስለ ሃይድሮፖኒክ ካወቅ ከሶስት ወር አራት ወር በኋላ ይሆናል። ከዛ በዛ አፕላይ ያደረግኩ ተቀበሉን ሲም ከዛ በኋላ ሰባት በን የጀመር ነው ሶስት የነበር ነው በዛ ሰዓት። ከዛ በኋላ ነው አራተኛ ጨምረን እንደገና ኢንክቤት የተደረገ ነው ብሉም። ወደዛ ስንገባ ቤት ውስጥ የሞከርናቸው ነገሮች ነበሩ። በሀይላንድ ዕቃ ላይ ሰላጣ ለማብከል ሞክረናል። ቢኒ እንስሳት መሆኑን ደግሞ በክሪ ያቅለን ነበር ቤታችን ውስጥ ለእንስሳት መኖ ነው መጀመሪያ በደንብ አስበን የነበረው። ለእንስሳት መኖ በደንብ ችግር ስለነበረ ኢትዮጵያ ውስጥ አሁንም አለ፣ አክቹዋሊ በጣም የእንስሳት መኖ ችግር አለ። እና እሱ ላይ ነበር ፎከስ አድርገን አፕላይ እያደረግነው ነው ብሎ ስለ እሱም ሞከር ነው የነበረው። እንደሱ አይነት ፕሮጀክሽን ፕሮቶታይፕም ይዘን ነበር ሄድ ነው ለማሳያ ማለት ነው። ግን ተክልም ላይ በደንብ መሆን እንደሚችል ዲማንድም እንዳለ እያየን ስንሄድ እዛ ላይም የአጫጭር ስር ያላቸውን ተክሎች ላይም ፎከስ አድርገን ኤክስፐርመንት ማድረግ ጀመረ። በመግባባት በጣም ብዙ ነገር ነው። ኤክስፒሪየንስ በሆኑ ሰዎች ምክርና ድጋፍ እየተሰጠን አስተያየት እየተሰጠን የኢንቨስትመንት አፖርኒቲ ኔትወርኪንግ በጣም ሰፊ ነው እና አንደኛ ስልጠና ይሰጣል፣ ሰፖርት ይሰጣል። ከዛ ደግሞ በፊድ ኢንቨስትመንት ይሰጣል። የራሱ ለፕሮቶታይፕ የሚሆን የሁለት መቶ ሺህ ብር ፊድ ኢንቨስትመንት አለው። ይህን ሲያደርግልን ደግሞ የአስር ፐርሰንት ኢኩቲ ሼር ይወስዳል። ማለት እንደ ውጩ ሻርክ ታንክ ሉሙን የሚያዘጋጀው ላየንስ ደን የሚባል ፕሮግራም አለ። ከሎካል ኢንቨስተሮች ጋር የሚያገናኝ ፕሮግራም ነው። እሱ ላይ የራሳችንን አይዲያ፣ ስራችንን ይዘን ቀርበን ከኢንቨስተሮች ጋር አቅርበን ነበረ። እዛ ላይም ፖቴንሻል ኢንቨስተር አግኝተን አሁንም እየሰራም ያለ ነው። ሁለት ሜትር በሁለት ሜትር በሚሆን ቦታ ላይ እስከ ሰማንያ ኪሎ ግራም የሚመዝን ምርት ማቅረብ እንደሚቻል የምትገልጸው ሰላም ግሮ ሃይድሮ በተሰኘው ድርጅቷ አማካኝነትም ለወጣቶች ሰፊ የስራ እድል ለመፍጠር እየሰራች ትገኛለች። እኛ እቃውን ነው የምንሸጠው። ሲስተሙ ግን፣ ሲስተሙ ልክ እንደ ፈርኒቸር ብድግ ተደርጎ ሳይሆን ስልጠና እንሰጣለን። ዘርን ያገኙት የሚተክሉትን፣ እንዲሁም ማዳበሪያ ከየት እንደሚያገኙ፣ ከዛ በኋላ ደግሞ ወደየት እንደሚሸጡት የማርኬት ሊንኬጅ እንፈጥርላቸዋለን። እሱ ፍሬምወርክ ላይ በጣም እየሰራን ያለ ነው። የጎሃይዶ ትልቁ አላማው በስራ እድል መፍጠር ነው። ቴክኖሎጂው በአጭር ጊዜ ያበቅላል። ብዙ ማብቀል ይቻላል። ጥራት ያለው ነገር ማብቀል እንችላለን። ብዙ የራሱ የሆኑ ጥቅሞች አሉ። እንደ ካምፓኒ ግን ይሄንን ጥቅም ይዞ የሚመጣውን ዕቃ እኛ ወጣቶች እየተደራጁ አዲስ ገበሬዎችና የከተማ ገበሬዎች እንዲሆኑ ነው የምናበረታተው። ለዚህም ዕቃውን ብቻ ሳያመን ሸጥላቸው ኬት እንደሚያገኝ ሮ ማቴሪያል ሁሉም የት እንደሚሸጡትም ሰርተን ፈንድም እናመቻችላቸዋለን። ለኤንጂዎች ሄደን ፕሮፖዛል እናስገባለን። የራሳቸውን ቤኔፊሻሪ ይዘው ዶኔሽን እንዲኖራቸው ማለት ነው። የመጀመሪያው ስራችንን ያካሄድነው የኢትዮጵያ ሶማሊያ ሪጅን ዶሌ አቤ የሚባል ወረዳ ላይ ነው የነበረው። ለአራት መቶ ፍየል መመገብ የሚችል የእንስሳት መኖ ማምረቻ ወይም ፎደር ጎብ ብለን የምንጠራውን ነው እዛ ሄደን ኢንስቶል ያደረግነው ትልሙ ነው። ከኛ የወሰዱት የነበሩት አራቱ ነው እየተጠቀሙበት ያሉት። ከረንቲ አሰስመንት እየተሰራለት ያለው አዲስ የስራ ፈጠራን ይዞ መቅረብ ከባድ መሆኑን የምትናገረው ሰላም በስራቸው ላይ እስካሁን ድረስ እንደ ስኬት የሚቆጥሩት ነገር በህብረተሰቡ ዘንድ ይህንን የግብርና ዘርፍ ማስተዋወቅ መሆኑን ጠቅሳ ከራሷ ልምድ በመነሳት መንግስት ለጀማሪ ስራ ፈጣሪዎች የተመቻቸ ፖሊሲና እድል መፍጠር አለበት ትላለች። ሰክሰስ ብለን የምንጠራረደ አንደኛ አዌርነስ መፍጠር መጀመራችን፣ ከተማ ይሄ የከተማ ግብርናን በጣም ያበረታታል ብለን እናስባለን። እሱ ላይ መስራት የሚፈልገው ከተማ ስንል አዲስ አበባን ብቻ ሳይሆን የገጠር ከተሞችም ላይ ብቻ ሳይሆን ኮሚኒቲ ላይ መሸጡ እንደሚችሉ ስሞል ስኬል ፋርመሮችን ክሬት እናደርጋለን ብለን እናስባለን። ግን አንተርፕነርሽፕ በአጠቃላይ ቀላል ነገር አይደለም፣ እንደሌላ ወዲያው ገንዘቡ የሚመለስም አይደለም። ብዙ ችግሮች አሉ ለእነሱ መፍትሄ ይዞ መምጣት ትልቅ ኦፖርቹኒቲ ቢሆንም እንዳትወጪ የሚያደርግ ደግሞ ብዙ ፖሊሲዎች አሉ እና የኢትዮጵያ መንግስት በጣም ሰፖርት ማድረግ አለበት። መንገድ ሊያበጅለት ይገባል፣ ለወጣቱ ለስታርታፕ መስራት ለሚፈልገው ስራ ፈጣሪ ማለት ነው። ሰላም በሁለት ሺ አስራ አንድ የቶታል ስታርታፐር የስራ ፈጣሪዎች ውድድር ላይ የግሮ ሃይድሮ ስራዎችን ይዛ በመወዳደር ሶስተኛ ደረጃ ያገኘች ሲሆን የአመቱ ምርጥ ሴት ስራ ፈጣሪም ተሰኝታለች። Ah, አድማጮች እንግዲህ ለዛሬ ያዝንላችሁ እዚህ ላይ ጨረስን የደን ገረሞ ሳስተናግዳችሁ አምሽቻለሁ በማቀናበሩ ደግሞ ኤልያስ አስማረ መልካም ምሽት መልካም ሰንበት